Voice of America. በደቡብ አፍሪካ ስዌቶ ግዛት በስደተኞች ላይ ጥቃት ተፈጸመ። ትናንት በደቡብ አፍሪካ ስዌቶ ግዛት በኢትዮጵያውያን ሰፋሪዎች ላይ ጥቃት መፈጸሙ ተነገረ ሲል ይንደረደራል። የደቡብ አፍሪካ ፖሊስ ቃል አቀባይ ሁኔታውን ለመቆጣጠር የፖሊስ ኃይል በቦታው ማሰማራቱን ገልጾ፣ ዳዊት ነው ተከታዩን ያደረሰን ደቡብ አፍሪካ ሶዌቶ ግዛት በሚኖሩ ስደተኞች በአካባቢው ነዋሪዎች መዘረፋቸውን በደቡብ አፍሪካ የኢትዮጵያ ማህበረሰብ አስታወቀ። ናዊ ሙሳ በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ምክትል ሊቀመንበር በገጠሩ የሶዌቶ ግዛት አካባቢ በተፈጸሙ ጥቃት ኢትዮጵያውያን ንብረታቸው መዘረፉን ተናግረዋል። ትናንትና እንደ ኢትዮጵያ አቆጣጠር ወደ አንድ ሰዓት አካባቢ በደቡብ አፍሪካ ሶዌቶ በሚባለው ዙሪያ ብዙ የገጠር ከተሞች አሉና ና በዛ በገጠር ከተማ ውስጥ ከተለያዩ አገር የመጡ የስደተኞች የውጭ ሀገር ዜጎች ፋዛ ሾፕ ወይም ደግሞ የሚሊል ሸቀጣ ሸቀጥ ስራ ላይ የተሰማሩ በብዛት ወደሚገኙበት አካባቢ የአገሪቱ ህዝቦች ያው በአንድ ላይ በመሰብሰብ ያለውን ሱቃቸውን በመስበር እና እቃቸውንም በመውሰድ ብዙ እንግልትና የንብረት ማውደምን እንደገና ደግሞ ሰዎችንም ከአካባቢው በማባረር ንብረታቸውን የዘረፉበት ሁኔታ ነው ያለው። አቶ ናሀዊ ሲናገሩ ጥቃቱን የፈጸሙ ነዋሪዎች ባለፈው ሳምንት በደቡብ አፍሪካ ፖሊስና በስደተኞች መካከል የተፈጠረውን አለመግባባት ለመበቀል እንደፈጸሙ ተናግረው ፖሊስ ለማስቆም ቢሞክርም ሰዎቹ መንገድ ዘግተው ጥቃቱን ፈጽመዋል ብለዋል። መንስኤው ባለፈው ጊዜ በጆሃንስበርግ ዋና ከተማው ላይ በስደተኞችና በፖሊስ መካከል በተደረገው ግጭት ስደተኞች ፖሊሳችንን ስላጠቁ እየከፈልን ያለ ነው። ፖሊስ ስራውን መስራት ስላልቻለ እኛ ደግሞ የፖሊሶቻችንን እየተበቀል ነው የሚል ነገር ነው የሚያወሩት። መንግስት ጥቃትን ለማድረግ ወይ ደግሞ የመንግስት የጸጥታ አካሉ ወደዛ አካባቢ ባይደርስ ኑሮ የሰው ሕይወት ላይም ከፍተኛ ጉዳት ሊደርስ ይችላል ብለን ነው የምናምነው። ይሄ ሊረግ ቢሆን ደግሞ ሊቀዘቅዝ የሚችሉ የጸጥታ አካሉ እዛ ቦታ ላይ ተገኝቶ የሚችለውን ያክል እርዳታ ሲያደርግ ነው የሰው ሕይወትን መትረፍ የሚችለውና በሚቻላቸው መጠን አድርጓል። አቶ ናዊ በደቡብ አፍሪካ የኢትዮጵያውያን ማህበረሰብ በሰውየቱ አካባቢ የሚኖሩ ትውልድ ኢትዮጵያን ጥንቃቄ እንዲያደርጉ መልእክት አስተላልፈዋል ብለዋል። የደቡብ አፍሪካ ኤስኤቢሲ ስለ ጥቃቱ ዘግቧል በትላንትናው ጥቃት በሶዌቶ ዞላ እንዳኒ ኦክባ እና ኦርላንዶ በሚባሉ ቦታዎች የስደተኞች ሱቅና ንብረቶች ተዘርፈዋል ብለዋል በዘገባው ከጥቃቱ በኋላ የደቡብ አፍሪካ ፖሊስ ቃል አቀባይ ካይማኩቤሌ ለጋዜጠኞች ሲናገሩ ሁኔታውን ለመቆጣጠር የአገሩ ፖሊስ በቦታው ተሰማርተዋል ብለዋል በአካባቢው ሱቅና ንብረት ያላቸው ነዋሪዎች ንብረቶቻቸውን በሰላም እንዲያወጡ ለማገዝ ፖሊስ ተሰማርተዋል። አሁን ሁኔታዎችን እያረጋጋነን። ነገር ግን የሶዌቶ ማኅበረሰብ አባላት ስሞታ ካላቸው ወደሚመለከተው የመንግሥት ኃላፊ እንዲያቀርቡ እንጠይቃለን። በስሜት እየፈጸሙ ካሉት አድራጎት እንዲቆጠቡም እናሳስባለን። በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ምክትል ሊቀመንበር አቶ ናዊ በዚህ ጥቃት በሀገሩ የሚኖሩ ትውልድ ኢትዮጵያ ላይ የደረሰውን ጉዳት ዝርዝር ለማወቅ እያጣራን ነው ሲሉ ተናግረዋል። አክለውም ባለፈው ሳምንት በደቡብ አፍሪካ ፖሊስ ተይዘው ከታሰሩ ከ600 በላይ የውጭ ዜጎች 19 ኢትዮጵያውያን የመኖሪያ ፍቃድ ስለሌላቸው እስካሁን ፍርድ ቤት ውሳኔ በመጠባበቅ ላይ ናቸው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።